ከደቡብ ሱዳን በመጡ የሙሌጎሳ ታጣቂዎች በኢትዮጵያውያን ላይ በተፈጸመው ግድያና ጠለፋ ከባድ ጉዳት መድረሱ ይታወቃል ከሁለት መቶ በላይ ሰዎች ተገድለዋል በርካታ ሕፃናት ተጠልፈዋል ከዚያ አሰቃቂ ድንገት በኋላ የክልሉ የጸጥታ ሁኔታ ምን ይመስላል እስክንድር ፍሬው የጋምቤላን ክልል ርዕሰ መስተዳደር አቶ ጋትሉዋክ ቱትንን ዛሬ በስልክ አናግሯቸዋል ፕሬዚዳንቱ በማብራራት ይጀምራሉ የክልሉ ሰላም ሁኔታ በተሰራ ስራዎች በጣም ጥሩ ደረጃ ላይ ነው ያለው። በተለ እኛ እንደ ክልል መንግስት ከፌዴራል አካል ጋር ብዙ ስራ የሰራን ቆይተናል። በተለይ አንደኛ ባለፈው ጊዜ በሚያዝያ ሰባት ሁለት ሺህ ስምንት አመተ ምህረት ተፈጥሮ የነበረው የሙርሌ ደቡብ ሱዳን ብሔረሰብ ታጣቂዎች ጥቃት ብዙ ሕይወት ነው ያለፈበት። የሆነው ግን የህዝቡ ውይይቶች አድርገናል። ህዝቡም ለመረጋጋት ይህንን በመሰራታችን ህዝቡን አሁን በተረጋጋ ሁኔታ ላይ ና ያለ እና ከቤቶቹም የተፈናከሉ የኛ ማህበረሰቦች እንደገና ወደ ቀያቸው ተመልሰዋል ወደ ቀያቸው ተመልሰዋል እንደገና በአዲስ መልኩ ኖራቸው ጀምረዋል ማለት ነው። ስለዚህ ይህንን ሁኔታ የሚያመለክተው ህዝቡን አሁን ወደ ነበረው የኖረው ሁኔታ ነው የተመለሰው ና በተደረገው የመረጋጋት ና የማሳመን ስራዎች ምር ያ ነው እንደ ወሳኝ ምዕራብ የወሰድ ነው እንደ ክልል መንግስት ማለት ነው። እዚህ ላይ አቶ ጋትልዋክ በተረጋጋ ሁኔታ ላይ ነው ያለው ከህዝቡ ጋርም ውይይት አድርገናል ብለዋል እና እንግዲህ በህዝቡ ውይይትም ተነስተው ሊሆን ይችላል። ግን ከነዛ ጥቃቶች በኋላ በተለያዩ ወገኖች ሲነሱ ከነበሩ ነጥቦች አንዱ የጸጥታ ክፍተት አለ ወይ በክልሉ ማለት ነው። በድንበር አካባቢም ሊሆን ይችላል። በከተሞችም በስደተኞች ካምፖች አካባቢም ሊሆን ይችላል። የጸጥታ ክፍተት ነበረ ማለት ነው ወይ እነዚህ ሁለት ጥቃቶች የደረሱት በሚል የሚነሱ ጉዳዮችም ነበሩ። እና እነዚህ በህዝቡ ተነስተው ነበር። እነዚህ ነጥቦች ተነስተው ከሆነስ ምን አይነት ምላሽ ነው የተሰጠው? ከእናንተም ሊሆን ይችላል። የጸጥታ ክፍተት አልነበረም። የጸጥታ ክፍተት አልነበረም። ምክንያቱም ክልሉ በቂ የመከላከያ ሀይል አለ በቅይ የፌዴራል ፖሊስ አለ። በቅይ የክልላችን ልዩ ሀይልና የአካባቢ መደበኛ ፖሊስ አሊያም የአካባቢ ሚሊሺያዎች አሉ። ነገር ግን እነኝህም ሞርሌዎች የራሳቸው ጥናት በድንበራማ የሆነው ቦታዎች ጨልቆ ስለሚገቡ ነው የሀይል ጥረት ሳይሆን የሀይል ያለመኖር ሳይሆን፣ እዛ አካባቢ ድንበራማ የሆነው ወረዳዎችና ቀበሌዎች እዛ አካባቢ ሀይላችን ያለበት ቦታ ስለማይገባና በየጫካ በየወንዞቹ አካባቢ ስለሚዘዋወሩ ነው ወደ ክልላችን እንዲገቡ የቻለው። ስለዚህ የሀይል መጥፋት አይደለም። ሀይላችን በየወረዳ ሀይል አለ። በተለይ ጎክ አካባቢ፣ ጆር አካባቢ ሞርሌ የሚገባበት አካባቢዎች፣ እነዚህ አካባቢዎች የመከላከያ ሰራዊት አለ። ልዩ ሀይሎቹም ነበሩ። ስለዚህ የሀይል ክፍተት አይደለም፣ ጉዳዩ ማለት ነው። እዛ አካባቢ ሞርሌዎቹ በመንደር ሳይሆን ወዲያውኑ በቀጥታ የሚገቡ ጨልቆ ራሳቸው እንደ ዘራፊዎች ናቸው፣ በየጫካ እና በየወንዞች አካባቢ የሚዘዋውሩ ማለት ነው። ነገር ግን አቶ ጋትለዋክ የክልሉ ሚሊሻ ስጥቅ እንዲፈታ መደረጉ በክልሉ የነበሩ ሀይሎች ትጥቅ እንዲፈቱ መደረጋቸው በራሱ ክፍተት ፈጥሯል ሲሉ የሚያነሱ ወገኖች አሉ። ለምሳሌ በክልሉ በአኝዋትና በኑዌር ብሔረሰቦች መካከል አልፎ አልፎ የሚከሰተውን ግጭት ለመግታት ሲባል እንደዚህ አይነት እርምጃዎች ቀደም ሲል ተወስደው ነበር። እነዚህ በራሳቸው የፈጠሩት የጸጥታ ክፍተት አለ የሚሉ አሉ። ስለዚህ ይህንን እንዴት ያዩታል እርስ የአኝዋክና የኑዌር ጥር አስራ ዘጠኝ ሁለት ሺህ ስምንት አካባቢ ተከስቷል ነገር ግን የነበረው የእኛ አካባቢ ሚሊሻ የኛ አካባቢ ፖሊስ እና ልዩ ሀይል ወደ አመለካከት ጋር ወደ አመለካከት ደረጃ ስለገቡ እያኔ የታድሶ ጊዜ ይኖራቸዋል ብለን ነው የወሰድ ነው። በተለይ ታድሶ መወሰድ አለባቸው። በተለይ ህዝቦች በአንድ ዓይን የማየት የሀገር አሳሰብ እንዲኖራቸው እና የክልላዊ አሳሰብ እንዲኖራቸው ወደ ታድሶ እንዲገቡ ነው እየተደረገው። ስለዚህ ትጥቆቹ የመፍታት ፕሮግራም አይደለም ፕሮግራም አይደለም። በተለይ የሚሊሻ አልተፈታም የመደበኛ ፖሊስም አልተፈታም። ባለፉ ጊዜ ልዩ ሀይል ብቻ ነው ወደ ማሰልጠኛ እንዲገቡ እያደረግ ነው። ስለዚህ የራሳቸው መሳሪያ በራሳቸው ግምጃ ቤት ነው አስቀምጠው ወደ ማሰልጠኛ እየገቡት። ስለዚህ በፕሮግራም የሆነ መልኩ እየተፈታ ትጥቆጭ አልነበረም እንደ እኔ ማለት ነው እየፈታ ናቸው ትጥቆጭ የሉም በዚህ ክልል ውስጥ ይህ ነው። ስለዚህ ከማሰልጠኛ ከማሰልጠኛ ሲወጡ ግን መልሰው በነበሩበት ስራ ይቀጥላሉ ማለት ነው። በነበሩበት አሁን የአመለካከት ለውጥ በተለይ በዚህ ቅዳሜ ዕለት ነው መረካ ያደረጉት። መረካ ያደረገው እኔ ነኝ። ግንቦት አምስት ሁለት ሺህ ስምንት በጦላይ ማሰልጠኛ ተቋም ነው ያስመረኳቸው። ስለዚህ አሁን በጣም አመለካከታቸው ተቀይረዋል በጥሩ ሁኔታ ይበን በጣም ትልቅ መዝጋና ነው ነ ያቀረኩኝ ፌዴራል ፖሊስ ኮሚሽን እና ለሀገራችን መከላከያ በተለቅ ድጋፍ አልነበረም። እነ ወደ ማሰልጠኛ እንዲገቡና በቂ የሆነ ስልጠና እንዲወሰዱ በጋራ ማድረጋችን እንደ ትልቅ ምዕራፍ ነው። አሁን ኃይላችን ገብተዋል። ልዩ ኃይል ገብተዋል። አሁን ስለዚህ ከእኛ ጋር ነው ያለው። አሁን የራሳቸው ስስቆ እየወሰዳቸው አካል የለውም። እኛ ጋር ነው ያለው መሳሪያዎቹ አጠቃላይ ስለዚህ አደነታም አሁን ስምሪት ከነገ ጀምረው አሁን ኦሮንቴሽን ላይ ናቸው። ዛሬ ነገ ወደ መደበኛ ቦታዎቻቸው ይገባሉ ማለት ነው። የህዝቡን ሰላም የመጠበቅ ስራ ይሰራሉ። አቶ ጋትሉዋክ፣ ለምሳሌ እነዚህ ሁለት ጥቃቶች ከደረሱ በኋላ በጋምቤላ ክልል ማለት ነው የጸጥታ ጥበቃውን አጠባበቁን፣ አደረጃጀቱን በተመለከተ በእርስዎ በሚመሩት በጋምቤላ ክልል መንግስትም ይሁን በፌዴራል መንግስቱ አዳዲስ የታሰቡ ነገሮች ወይ የተወሰኑ ውሳኔዎች የአሰራር ለውጦች አሉ ወይስ በነበሩበት ነው የሚቀጥሉት? ምለ ማለት፣ ለምሳሌ የጸጥታ ጥበቃውን በተመለከተ በክልሉ ያለውን የኃይል ብዛት በተመለከተ ከነዛ ጥቃቶች ትምህርት በመውሰድ ከዚህ በኋላ በዚህ መንገድ ነው የሚካሄደው በሚል አዲስ የተወሰኑ ውሳኔዎች አሉ። አዲስ የተወሰኑ ውሳኔዎች ቅድም ብያለኝ አይሉ ጥራ አመለካከት ይዞ የህዝባዊ ልዩ ኃይል እና ልዩ ፖሊስ ለመፍጠር ይህ ትልቅ ውሳኔ ነው። እኛ ነው የወሰን ነው ወደ ማሰልጠኛ ገብቶ የራሳቸው ስልጠና ወስዶ ተመልሶ ህዝባዊ ሆነው ወደ ስራቸው እንዲገቡ የማድረግ ነው ስራውን። ሁለተኛ ቅደም ሲል የተፈጠሩ ችግሮች እንደ ትልቅ ለጽን ክልሉ ወስዶ ራሱ ማታረም ይችላል። መኪናቱም ተገምግመዋል፣ በየደረጃ በክልል ደረጃ እንደ ሰጣ ምክር ቤት ተገምግመዋል። እንደ ሰጣ ኮሚቴ፣ እንደ ትምህርት ኮሚቴ በየወረዳው ተገምግመዋል። እነኚ ችግሮች ማለት ነው። ስለዚህ እነኚ ችግሮች እንዳይደገሙ የማድረግ ስራ ነው አሁን የስፈራ ያለ። ስለዚህ የራሳችን ስራ በሰጣ ላይ ትኩረት እንሰጣለን። በተለይ የነበረው የሰጣ መዋክራችን የማጥራ ስራን እየሰሰራ ነው ያለ። ስለዚህ የተበላቹ ኃይሎች ካሉ በህግ አግባብ ተጠያቂ ማድረግ ስራ በተወሰነ ደረጃ ይሠራሉ ተብሎ በማስጠንቀቂያዎቹ እና ተታለ የተበላቸው አይል ካለ ወደ ህግ የማቅረብ ስራ ነው አሁን ግን ስራ ያለ። የተጠያቂነትን ጉዳይ ካነሱ አይቀር ለምሳሌ በጃዊ የስደተኞች ካምፕ የደረሰውን ጥቃት ተከትሎ ወይም በሙርሌ ጎሳ ታጣቂዎች የደረሰውን ጥቃት ተከትሎ ተጠያቂ የሚሆኑ ግለሰቦችን ሰዎችን ለህግ ከማቅረብ አንጻር ተጠያቂ ከማድረግ አንጻርም እየተሠሩ ያሉ ስራዎች አሉ። አቶ ጋር ወደ ህግ ቀርበዋል። በተለይ አሁን አንደኛ በክልሉ ሲፈጠር የነበረው የስደተኞቹ የጀዊ ስደተኞች ጉዳይ በደም ተጠር፣ ምክንያቱም አራ ነው፣ በዋናነት የሚመለከተው አራ የፌዴራል ተቋም ነው። እኛምም እንደ ክልል መንግስት ስደተኞች በእኛ አካባቢ ስለሚገኙ በጋራ ሰርተናል። ወደ አምሳ ወደ አምሳ አራት አካባቢ ተጠርጣሪዎቹ ተይዟል። ለሕግ አቅርበነዋል። ለፍርድ ተጠርጣሪዎች የሕግ ቁጥጥር ስር ናቸው። ሱ የክልሉ ስራ አይደለም። ለፍርድ የቀረቡት ሰዎች በቀጥታ በጥቃቱ፣ በግድያው የተሳተፉ ናቸው። በጠርጣሪነት የተያዙና በተገኘው የአካባቢ መረጃ በተለይ ስደተኞች ራሳቸውን የታገሉ ይህንን ነገር አይወከልንም ብሎ ስላዝወገዙ ራሳቸው ነው እነኚህ ተጠርታሪዎች ለህግ እንዲቀረብ ራሳቸው ያደረጉ። ራሱ በጋምቤላ ከተማ ውስጥ ነው ለፍርድ የሚቀርቡት ወይስ እዚህ አዲስ አበባ ውስጥ ነው? የት ነው? ጋምቤላ ፍርድ ቤት ይቀርባሉ። አስቸጋሪ ሁኔታ ካለ እሱ ለወደፊቱ የሚታይ ጉዳይ ነው። ግን ሰዎቹ ማርሚያ ቤት ናቸው በአሁኑ ሰዓት። የመጨረሻ ጥያቄ አደርገዋለሁ፣ አቶ ጋትሎዋክ እንግዲህ ህጻናቱን የማስመለስ ጥረት በሙርሌ ጎሳ ታጣቂዎች ተጠልፈው የተወሰዱ ህጻናትን የማስመለስ ጥረት እንደቀጠለ እንደሆነ ይታወቃል። ከዚህ ቀደም በስልክ ስንነጋገር ናርሶ አርባ አራት መድረሱን ገልጸውልኝ ነበር ቁጥራቸው። ሂደቱ ምን ላይ ይገኛል? በሱ ላይ ያለውትን መረጃ ይስጡኝ እና በዚሁ አበቃለሁ። በተለይ ቅድሚያ ፌዴራል መንግስታችን ማመዝገን አለብን። ምክንያቱም ፌዴራላችን እየወሰደ ያለው ስቴፎች በጣም ቀላል የማይባል እርምጃዎች አይደሉም። በትልቅ ነገር ነው እኔ ማስቀምጠውና፣ የድቡብ ሱዳን መንግስት በተለይ የቡማ ስቴት ያለው አመራር ተባባሪዎች ናቸው። በተለይ የአካባቢ ተውላጅ የሆኑ አመራሮች ከጁባ ከራሳቸው ክልል ኦርግናይዝ በሆነ መልኩ ወደ ስራ ስለገቡ ነው እነኚ ልጆች ሁሉ እንዲመለስ የቻልነው ስለዚህ በመጀመሪያ ላይ አስራ ዘጠኝ ገብተዋል ከዛ ከጥለው አስራ አምስት ገብተዋል። ከዛ ምም እንደኛ አስር ገብተዋል። ስለዚህ ቶታል በቁጥራቸው በአሁኑ ሰዓት አርባ አራት ደረጃ ላይ ነው አሁን የደረሱ። ስለዚህ እነህ አርባ አራት ልጆች አሁን ወደ እኛ ህጂ ገብተዋል። ሌላው አሁን ወደ ማሰባሰብ ስራ ገቡ። ነገር ግን ወደ እኛ ህጂ ከነገ ጀምሮ ስለሚመጡ እኛ ጋር ኦፊሻል ለእናንተ መናገር እንችላለን። ግን ስራውን ቀጥሏል፣ በጣም የቀጠለው ፈለጋውን አሁን የተወሰነው ልጆች እንደሚያሰረከቡልን ነው። አሁን ተስፋ ያለን ማለት ነው። አቶ ጋትሎ አክቱት፣ የጋምቤላ ክልል ርዕሰ መስተዳድር፣ በጣም አመሰግናለሁ ስለ ጊዜዎች እና ስለተለመደው ትብብሮች። አሜን አሜን።